የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንዳ ታክሲው እንዳውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ምሽት የጋቢና ጉዟችን በዋሽንግተን ዲሲ፣ በቨርጂኒያ እና በሜሪላንድ የሚገኙ ኢትዮጵያውያን የኢትዮጵያን መንግስት በመቃወም በአሜሪካ የውጭ ጉዳይ መስሪያ ቤት ሰልፍ በማካሄድ ላይ ናቸው። ሰልፉን በተመለከተ በቀጥታ ከስፍራው ዘገባ ይኖረናል። በሌላ ዘገባ በዛሬው እለት በኮንሶ ሁለት ሰዎች በመንግስት ታጣቂዎች መገደላቸው ተገለጸ። በተለይ ድራይትን በከባድ መሳሪያ በጥይት እሩምታ ወደ ሰፈሩ ዘልቆ በመግባት የአንድ ሰው ህይወት አልፏል። ሶስት ሰዎች በከባድ ሁኔታ ቆደዋል። ሀምሳ የሚበልጡ ሰዎች እየተደበደቡ እየተቀጠቀጡ ታፍሰው ታስረዋል። የተባበሩት መንግስታት አመታዊ ጉባኤ ኒውዮርክ ውስጥ ተጀምሯል። የዓለማችን መሪዎች ንግግር ለማድረግ በስፍራው ይገኛሉ። ባልደረባችን ሄኖክ ሰማስጌር በቦታው ይገኛል። ከዛም በቀጥታ ዘገባ አለ። በጋራ የምንሰራው ለምርጫና ለስልጣን ሳይሆን ለወቅቱ ጉዳይ መፍትሄ ለመሻት ነው ሲሉ ጥምረት ለብሔራዊ መግባባትና አንድነት በሚል የተሰባሰቡ ፓርቲዎች ተናገሩ። ዘገባለን በቀድሞ ፍቅረኛዋ አሲድ ተደፍቶባት በከፍተኛ ስቃይ ላይ የምትገኝ ወጣትም ጉዳይ ይዘናል። ሽ በጣም ሌሎች ዘገባዎችም ይኖሩናል። ጊዜ ከበቃን ሁሉንም እናካፍላችኋለን። በፌስቡክ አት ቪኦኤ አማሀሪክ ላይ በቀጥታ በሚተላለፈው ስርጭት አስተያየታችሁን ስጡን። ለአየር እናበቃዋለን። ጋቢና ቪኦኤ አድማስ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ጤና ስጥልን የቪኦኤ ጋቢና አድማጮች ለሰዓቱ የተዘጋጁ አጫጭር ዜናዎች ጋር ዊንታ ኪዳኒ ነኝ በዛሬው ዕለት በኮንሶ የሰው ህይወት መጥፋቱ ተገለጸ በደቡብ ክልል በኮንሶ ወረዳ ሁለት ቀበሌዎች ውስጥ የመንግስት ጸጥታ ኃይሎች አደረሱ በተባለው ጥቃት ሰዎች መገደላቸውንና መቁሰላቸውን ከሀምሳ የማያንሱ ደግሞ መታሰራቸውን በኮንሶ ህዝብ ተወክለናል ካሉት አንዱ ገለጹ። ገንዘብና ሌላ ንብረት እንደተዘረፈባቸውም ደግሞ አንድ የግል ተበዳይ ነኝ ያሉ ግለሰብ ለአሜሪካ ድምጽ ገልጸውልናል። የደቡብ ክልል መንግስት ቃል አቀባይን ለማግኘት የተደረገውም ጥረት ግን አልተሳካም። ከፍተኛ ቁጥር ያለው ሰው ዛሬ ከማለዳው ሶስት ሰዓት ተኩል ጀምሮ ወደ ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት የሚያመራውን ጎዳና አጨናንቀውታል። የሁለት ወር እድሜ ያላቸው ህጻናትን የያዙ እናቶች ጨምሮ ህጻናት፣ ወጣቶች፣ አዛውንት በዛሬው የኢትዮጵያውያን ተቃውሞ ሰልፍ ላይ ተገኝተዋል። መፈክራቸው ደግሞ በኢትዮጵያ ለውጥ የመምጫው ጊዜ አሁን ነው የሚል ነው። የዚህ ዜና ሙሉ ዝርዝር በኋላ ይቀርባል። በኤርትራ መንግስት ላይ ተቃውሞ ያሰሙ የሀገሪቱ ፖለቲከኛና ጋዜጠኞች ከታሰሩ ዛሬ አስራ አምስት አመት ሆኗል። በመስከረም ወር ሁለት ሺ አንድ አመተ ምህረት ኤርትራ አስራ አንድ የመንግስት ባለስልጣኖች አስር ጋዜጠኞችና ሌሎች ተቃውሞ ያሰሙ በርካታ ሰዎች በሀገሪቱ የጸጥታ ኃይሎች በቁጥጥር ስር የዋሉበት ቀን ነው። የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች ከፍተኛ ተመራማሪ ፍሊክስ ሆርን ለእነዚህ ሁሉ ሰዎች መታሰር ምክንያቱ አንድ ነው ይላል። እሱም ደግሞ ፕሬዚደንት ኢሳያስ አፈወርቂንና መሪነታቸውን በመንቀፋቸው ነው። ፍሊክስ ሆርን በሪፖርታቸው አክለውም እነዚህ ሰዎች ከ15 ዓመት በፊት ከታሰሩ ጀምሮ አንድም ሰው አይቷቸው አያውቅም፣ የት እንዳሉም የሚታወቅ ነገር የለም። ማናቸውም እስከዛሬ ፍርድ ቤት ቀርበው አያውቁም። ለቤተሰቦቻቸውም በቤተሰቦቻቸውም መጎብኘት አይችሉም። በተባበሩት መንግስታት ድርጅት በኤርትራ የሰብአዊ መብት ጉዳዮች ላይ ልዩ ራፖርተር ሼላ ኪታሮት የኤርትራ መንግስት መስከረም 18 2011 ዓ ም በቁጥጥር ስር የዋሊቱን የአገሪቱ ከፍተኛ ባለስልጣናትና ጋዜጠኞች የት እንዳሉ እንዲያሳውቅ ጥሪ አቅርበዋል። በዚህ ሳምንት ለሚስተናገደው አመታዊ የተባበሩት መንግስታት ጉባኤ የዓለም መሪዎች ኒውዮርክ ውስጥ ይገኛሉ። የሶሪያው ጦርነትና የስደተኞች ቀውስ የፈጠረው ተጽዕኖ በጉባኤው ትኩረት የሚደረግባቸው አጀንዳዎች ናቸው። መሪዎቹ የሶሪያ ጦርነት ወደ ሌሎች ሀገሮች እንዳይዛመት ይሻሉ። ቀደም ሲል የዩናይትድ ስቴትስ ሩሲያ የሶሪያው ግጭት በተኩስ አቁም ለመቋጨት አስፈላጊውን እርዳታ እንደሚላክ ተስማምተዋል። የዚህ ዜና ዝርዝር በኋላ ይቀርባል። ለዛሬ የተዘጋጀው ዜና እስካሁኑ ነበር። ወደ ተቀሩት የጋቢና ቪኦኤ ዝግጅት ላሸጋግራችሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ ቦንደሪስ ቱገር ወደ መጀመሪያው ዘገባችን እናመራለን። ቁጥሩ እጅግ የበዛ ሰው ከማለዳ ሶስት ሰዓት ተኩል ጀምሮ ወደ ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሚያመራውን ጎዳና አጨናንቆታል። የሁለት ወር እድሜ ያላቸው ህጻናትን የያዙ እናቶችን ጨምሮ ህጻናት፣ ወጣቶች፣ አዛውንትና አባቶች ሳይቀሩ በዛሬው የተቃውሞ ሰልፍ ላይ ተገኝተዋል። መፈክራቸው ደግሞ የኢትዮ ለኢትዮጵያ ለውጥ የማምጫው ጊዜ አሁን ነው የሚል ነው። ተቃውሞ እየተካሄደ በሚገኝበት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጃፍ ላይ የሚገኘው ባልደረባችን አሉላ ከበደ መስመር ላይ ነው። አሉላ እንዴት ዋልክ? እንደምን ዋልሽ? በቀጥታ ወደ ሪፖርቱ እንድታመራ ነው የምጋብዝህ ና ምን ያህል ሰው ይሆናል በቦታው የተገኘው? በእርግጥ የሰውን ብዛት መገመት በጣም አስቸጋሪ እንደሆነ እረዳለሁ። ነገር ግን እንደው የአይን ግምት ካለህ ምን ያህል ህዝብ በቦታው እንደተገኘ፣ ማን ይህንን ሰልፍ እንዳዘጋጀው አብራርተህ ብትጀምርልን መልካም። ሲሆን እንዳልሽው ግምቱን መስጠት ያስቸግራል። የፓርክ ፖሊሶችን ቀድሞ እንደምናደርገው ለማማከር ሞክሬ ያለው የቁጥሩን ግምት በመስጠት የተሻለ ግምትም ስላላቸው በጥሩ ምንጭነትም ስለሚጠቀሱ ያንን ማግኘት አልቻልኩኝም ግን ምናልባትም በቅርብ ጊዜያት ካየናቸው የተቃውሞ ሰልፎች በሙሉ በእጅጉ የላቀ ነው ማለት ያስደፍራል። የተለያዩ ረድፎች ያላቸው ብዙ ስብስብ፣ ቅድም እንደገለችው ከህፃን እስከ አዛውንቶች ድረስ የሀያ አንድ ቀን ጨቅላ ህፃን የያዘች ራሷ ከወለደች ሀያ አንድ ቀን የሆናት እናት ከባለቤቷና ከህፃን ጋር አይቻለው። ለማነጋገር የምትል ነበረኝ። በኋላ ላይ በሚኖረው ስልካችን ድምጻቸውን ለማካት ሞክራለን። እድሜያቸው ስልሳዎችና ሰባዎች ውስጥ ያሉ አዛውንቶች ተመልክቻለሁ። ከዚህ ቀደም ለሰላማዊ ሰልፍ የመውጣት እድል ያልነበራቸው ወይንም የመውጣት ፍላጎቱ ኖሯቸው ያልሞከሩ ሰዎች አግኝቻለሁ። በጣም ስብጥሩ ብዙ ነው። ከሜልበርን አውስትራሊያ የመጣች ወጣት አይቻለሁ። ከኦሃዮ አካባቢ ከኦሃዮ ክፍለ ግዛት የመጡ ወጣቶች አሉ። በጣም በርካታ ህዝብ በማያቋርጥ ዝናብ ውስጥ ከፍተኛ የሚባል ዝናብ አይደለም፣ እንደ ካፍያ ከጠዋቱ ማለዳው ጀምሮ የሚዘንብ ነው። በዛ ውስጥ ያለማቋረጥ የሚደረገው እንቅስቃሴ ሲሳተፉ ነው ያየኋቸው እና ቁጥሩ ትልቅ ነው የሚለው ግምት ቀላል ካልሆነ በቀር በብዙ የህንፃ ረድፎች ልንለካው የምንችል የመጀመሪያው ጫፍ ላይ ሆኜ የመጨረሻው የማይታይ በርካታ ህዝብ በዝናብ ውስጥ ተሰልፎ አይቻለሁ እና ትልቅ ቁጥር ነው ያየሁት። ማነው አዘጋጀው? ያዘጋጀው የዋሽንግተን ዲሲ ግብረ ኃይል የሚባለው በዋናነት ይገኛል። ሌሎች በፖለቲካ እንቅስቃሴ ውስጥ የሚሳተፉ በርካታ ቡድኖች አብረዋቸው እንደሰሩ ገልጸውልኛል። በኋላ ላይ አዘጋጆችን የማነጋገር ድል ስለሚኖር ብሎ ቅርሱን ይሰጣል። በኋላ ላይ ሰፋ ያለ ሪፖርት እንደሚኖር ተስፋ አደርጋለሁ። ለአሁኑ ግን ለጋቢና ቪዮኤ አድማጮች ዋና አላማውና የተላለፈው መልእክት ምን እንደነበር እስቲ ጠቀስ አድርግልን። በዋናነት ሲሆን ቅድም የገለሽው ነው። በኢትዮጵያ ውስጥ በአሁኑ ሰዓት የሚካሄደው ያሉትን በብዙዎች ላይ እየደረሰ እንዳንዳንዶችን ማገላለጽ ወገን የለየ ብለው የቀበሉት የገለጹትን በሰዎች ላይ የሚደርስ ጥቃይ እንግልትና ብዙዎች የተገደሉበት ሁኔታ ያለምንም ጊዜ አሁን መቆም አለበት። የኢትዮጵያ መንግስት የሚፈለጉትን እርምጃዎች ለመውሰድ ጊዜ አሳልፏል እንጂ ገና የቀረው የለም ነው የሚሉት። በኢትዮጵያ ውስጥ ለሚመጣ ለውጥም በመግቢያሽ እንደጠቀሹ ጊዜው አሁን ነው የሚሉ መፈክሮችን ነው ያሉት። አላማቸውም የሆነው በውጭ ጉዳይ በዩናይት ስቴትስ የውጭ ጉዳይ ሚኒስቴር ተገኝተው ለአፍሪካ ደስክ ስለሚባለው ክፍል ጥያቄያቸውን ያዘለ የስድስት ገጽ ጽሑፍ አቅርበዋል። ለጊዜው በቀጣይ ስልካቸው መልስ እንደሌለ ነው የተረዳሁት። የሚጠብቁት መልስ እንዳለና ከእነሱ ጋር ግንኙነታቸውን እንደሚቀጥል ከዚህ ቀደም እንደሚያደርጉት ሁሉ መልስ እንደሚጠብቁ ገልጸውልኛል። በኢትዮጵያ መንግስት ላይ እንግዲህ ተቃውሞ ሲያቀርቡም ያነሷቸው ምክንያቶች ዘርዘር አድርገህ ለማቅረብ ሞክረሃል። እንደው በዋናነት በዚህ ሰዓት በኢትዮጵያ ይህን እንደዚህ አይነት ድርጊት እየተፈጸመ ነው ብለው ያነሱት ነገር አለ በአሁኑ ሰዓት በብዙ መቶዎች በኢትዮጵያ ውስጥ የተገደሉበትን በዋቢነትም በኢትዮጵያ በዋቢነትም በኢትዮጵያ ያለውን በመረጃ በኢትዮጵያ መንግስት ጭምር ችግር ደርሷል የሚለውን የተቀበሉበትን ሁኔታ ዋቢ ያደርጋሉ። ብዙዎች መሞታቸው ብዙዎችም ለስቃይ መዳረጋቸውና መቁሰላቸው ዘገባዎች የሚቀረበ ነው እና ምናልባት የቁጥር ልዩነት ካልሆነ በስተቀር ያ እየደረሰ ነው ያለው፣ አሁንም አልተቋረጠም። የመጨረሻው ቅድም የገለሽው በኢትዮጵያ ለውጥ የሚመጣበት ሰዓት አሁን ነው የሚለው ነው። ምንድን ነው ማጠቃለያው? አሁን ከዚህ በኋላ ቀጥሎ የሚያደርጉት ነገር አለ ወይስ ጨርሰዋል? ስብሰባ ተቃውሟቸውን አሁን እየተበተነ ነው። ከዋይት ሀውስ ደጃፍ ከደረሱ በኋላ እና ሰላማዊ ሰልፍ መፈክሮች እያሰሙ እዚህ ከደረሱ በኋላ አሁን አስራአራተኛውን ጎዳና ተከትለው እየሆነል ና ያሉት የናሽናል ሂስትሪ ሚውዚየም የሚባለው የብሔራዊ ታሪክ ቤተ መዘክር አካባቢ ደርሰዋል። ረጅም መንገድ ነው የመጡት። አሁን ለማረቂያው ና ሰዊ ከፊት ለፊት የሚራመድበት ሁኔታ ነው ማየው የተበተነ ነው። አሉላ እንግዲህ በጣም እናመሰግናለን ለዘገባ በኋላ ላይ በምሽት በሚኖረው ጊዜ ሰፋ ያለ ዘገባ እንደምታቀርብልን ተስፋ እናደርጋለን። በጣም እናመሰግናለን። በዛሬው እለት በኮንሶ የሰው ሕይወት ታጣቂዎች መጥፋቱ ተገለጸ። በደቡብ ክልል በኮንሶ ወረዳ ሁለት ቀበሌዎች ውስጥ የመንግስት ጸጥታ ኃይሎች አደረሱ በተባለው ጥቃት ሰዎች መገደላቸውና መቁሰላቸውን፣ ከሀምሳ የማያንሱ ደግሞ መታሰራቸውን በኮንሶ ህዝብ ተወክለናል ካሉት አንዱ ገለጹ። ገንዘብና ሌላ ንብረት እንደተዘረፈባቸው ደግሞ አንድ የግል ተበዳይ ነኝ ያሉ ለአሜሪካ ድምጽ ገልጸዋል። የደቡብ ክልል መንግስት ቃል አቀባይን ለማግኘት ያደረግ ነው ጥረት አልተሳካም። መለስካቸው አማ በዚህ ጉዳይ ላይ ዝርዝር አለው። የኮንሶ ህዝብ ቀደም ሲል በዞን ደረጃ አስተዳደር እንዲዋቀርለት ያነሳውን ጥያቄ ለመንግስት እንዲያቀርቡ ተወክለናል ከሚሉት 23 ሰዎች መካከል አንዱ አቶ ገመቹ ገንሴ ዛሬ በኮንሶ ተከናውኗል ያሉትን ድርጊት ዘርዝረዋል። በተለይም በሁለት ቀበሌዎች ተፈጽሟል የሚባለውን በእርሳቸው አገላለጽ መንግስት የኮንሶን ህዝብ በመሳሪያ ኃይል ለማንበርከክ ያለውንና ይፋም አድርጎታል ያሉትን እቅድ በተግባር ያሳየበት ነው ብለዋል። ዛሬ ጠዋት መከላከያ ሰራዊት የደቡብ ክልል ልዩ ኃይልና የፌዴራል ፖሊስ በሁለቱ ቀበሌዎች ፈጽመዋል ያሉትን ድርጊት አቶ ገመቹ ገንሴ በሚከተለው ሁኔታ አብራርተዋል። ዛሬ ማለዳ ከአስር ሰዓት ጀምሮ ሁለት ቀበራትን ከበው ነበር። እነዚህ ቀበራት በከተማ ዙሪያ የሚገኙ ድሮይተንና ዶካቶ የሚባሉ ቀበራት ሲሆኑ በተለይ ድሮይተን በከባድ መሳሪያ በጤት እሩምታ ወደ ሰፈሩ ዘልቆ በመግባት የአንድ ሰው ሕይወት አልፏል። ሶስት ሰዎች በከባድ ሁኔታ ያው ቆስለዋል። ከሀምሳ የሚበልጡ ሰዎች እየተደበደቡ እየተቀጠቀጡ ታፍሶ ታስረዋል። ቤቶች እየተሰበሩ ሳጥኖችም እየተሰበሩ የግለሰቦች ንብረት ከጥቅም ውጭ አድርጓል፣ ዘርፏል። ገንዘብ ሁሉ እየተዘረፈ ነው ያለውና ይህንን ነው በዚህ ማለዳ በከባድ ሁኔታ እየፈጸሙ ያሉት። አቶ አያኖ ኮሲያ ባሳ ጥቃት ተፈጽሞባቸዋል ከተባሉት ሁለት ቀበሌዎች በዱሪያቴ ቀበሌ እንደሚኖሩ ገልጸዋል። የጸጥታ ኃይሉ ወደ አካባቢያቸው እንደደረሰም የሆነውን እንዲህ ገልጸውታል። ወጣትና ወንድ የሆነውን ሁሉ ከመንደር ካባረሩ በኋላ ቤት ለቤት እየገቡ መዝረፍ ጀመሩ። በሮችን ሰባብረው ሳጥኖችን በመሰባበር ገንዘብ ብዙ በብዙ እንዲቆጠር ገንዘብን ዘርፈዋል። ለአብነት የራሴን ቤት ገብተው ወደ አምስት ሺህ ብር ከዘረፉ በኋላ ንብረትን በእሳት ካቃጠሉም በኋላ አምስት ሞባይሎች ከነ ባትሪ ጋር ዘርፈው ነው የሄዱት። በተጨማሪም ደግሞ ወንድሜን ደብድበውት ከጥቅም ውጭ ካደረጉ በኋላ ወደ እስር ቤት ወስደው ሄደዋል። ተፈጸመ የሚባለውን ግድያና ሌላም ጉዳት አቶ አያኖ ለቪኦኤ በዝርዝር ገልጸዋል። አካል ኢየሱስ ቸርች የሚባላለ እዛ አካባቢ አንድ ሰው ተኩሰው

በግብቅ ወስደው በፕላስቲክ ወይም በሸራ የሚባል ነገር ጠቅልለው የረሳውን ደብዛ ለማጥፋት ወዴት እንደወሰዱ አይታወቅም። ሌላው ደግሞ አንድ ሀምሳ ሰው በላይ የሚሆን ሰዎችን ፍር ቤት አስገብተዋል ማለት ነው። የአካል ጉዳት ያደረሱበት ደግሞ አንድ አምስት ሰዎች አሉ። አቶ ሳጎያ ቹቻ ጋርሴ የሚባል የሁለት ልጆች አባት ጉልበቱ ከጉልበቱ ተኩሰው እንግዲህ ከጥቅም ውጭ አድርገው አሁን ከአራት ዲስትሪክት ሆስፒታል ይገኛል። ሌሎቹ መምህር ቤርሻ አርካይዶ የስምንት ልጆች አባት በጥይት እግራቸው እንደተመቱ፣ አቶ ፋሲካ ፍሬው አገጫቸው አካባቢ በጥይት የተመቱ ወጣት ተስፋዬ ኮሴ ገሌዴ ቀኝ እጁን በጥይት እንደተመታ፣ አቶ ገዛኝ ፉንድራ የስድስት ልጆች አባት ወገባቸውን በሰደፍ ክፉኛ እንደተመቱ፣ ወጣት አያነው ቱሬ መደብደቡንና እነዚህ ሁሉም ሆስፒታል መግባታቸውን ገልጸዋል። ይሁንና እሳቸው ይህን ዝርዝር ከሰጡን በኋላ ሆስፒታል እንደገቡ ከነገሩን አንዱ ሰጉሪያ ጩጫ ገርፌ ሕይወታቸው ማለፉን አቶ ገመቹ ገንሴ ለቪኦኤ ተናግረዋል። በመንግስት በኩል ስለ ሁኔታው ያለውን ማብራሪያ እንዲሰጡን ለደቡብ ክልል መንግስት ቃል አቀባይ ለወይዘሮ ሂክማ ሀይረዲን በተደጋጋሚ ደውዬ ነበረ። ስብሰባ ላይ እንደሚገኙ ገልጸውልኛል። በአጭር የጽሑፍ መልእክትም ይህንኑ አሳውቀውኛል። በዚህ ምክንያት ለዛሬ ሊሳካልኝ አልቻለም። በነገው ዕለት ማብራሪያውን ለማግኘት ጥረት እንቀጥላለሁ። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ቀጣዩ ሪፖርታችን የሚያመራው ወደ ኒውዮርክ ነው። አመታዊው የተባበሩት መንግስታት ጉባኤ ኒውዮርክ ውስጥ ተጀምሯል። የዓለማችን መሪዎች ንግግር ለማድረግ በስፍራው ይገኛሉ። ባልደረባችን ሄኖክ ሰማግዜርም በቦታው ይገኛል። ዛሬ እዚህ በጋቢና ስቱዲዮ ውስጥ የለም፣ መስመር ላይ ግን በስልክ አለ። ሄኖክ እንደምን ዋልክ፣ ለኢትዮጵያ ደግሞ እንደምን አመሸህ። የጉባኤውን አጀማመር በተመለከተ ልትነግረን ተዘጋጅተሃል? ሄኖክ ይሰማል። ስልክህ ይቆራረጣል። የት ነው ያለኸው አሁን? ይሰማችሁ አሁን ሄሎ ሄሎ ወይ አሁን ይሰማናል። በኒውዮርክና በዲሲ መካከል እንደዚህ ያለ የኔትወርክ መቆራረጥ መኖሩን አላወቅኩም ነበር። በጣም በነገሮች ላይ አንዱ ነገር እሱ ነው። የጸጥታና ደህንነት ጥበቃው በጣም ተጠናክሮ ነው ያለው። ኒውዮርክ ከተማ ዛሬ ጠዋት ዝናብ እየዘነበ ዳመና ፍሎ ዋለ። መንገዶቹ ወደዚህ ወደ ተባበሩት መንግስታት ጻራሱ ለመምጣት የሚፈጀው ጊዜና የመንገዱ ያለው የኒውዮርክ ፖሊስ ባልደረቦች ግም የነሱ ነው ማለት ይቻላል። ይሄ የሆነው ደግሞ ምናልባት በኒውዮርክ ፍንዳታው ጋር በተያያዘ አዎ፣ ፍንዳታው ጋር በተያያዘ ጸጥታ ሁልጊዜም ቢሆን ይጠናከራል። አሁን ግን በጠበቅ ብሎ ነው ያለው። እና የተባበሩት መንግስታት ጠቅላላ ጉባኤም ውይይቶቹ በተወሰነ ደረጃ ዘግየት ብለው የተጀመሩበት ሁኔታ ነው ያለው። ግን በዛሬው ዕለት የዓለም መንግስታት እየተወያዩ ያሉት በተለይ ዓለምን እያነጋገረ ያለው የስደተኞችና የፍልሰተኞችን ጉዳይ አስመልክቶ ምን እናድርግ በሚል ከእያንዳንዱ ሀገሮች መሪዎች ንግግራቸውን እያሰሙ በቀጣይ የሚያነሷቸው ጉዳዮችስ ምን ምንድን ናቸው? ከስደተኝነት ጉዳይ በተጨማሪ እንደው በዚህ ጉባኤ በዋናነት ዓለምን አንገብጋቢ ጉዳዮች ተብሎ የተነሱት ነገሮች ምን ምንድን ናቸው የሚነሱት? በቀጣይም ፕሮግራሞቹ ደርሰው ከሆነ አዎ፣ እንግዲህ የዓለም ምጣኔ ሀብት እድገትን በተመለከተ በተለይ በሚቀጥለው ዓመት እድገቱ እንደሚያዘግም ይጠበቃልና ና ይህንን አስመልክቶ ሀገራት የግላቸው የፋይናንስ የገንዘብ ይዞታቸውን አስመልክቶ በይፋም እንደዚሁም ደግሞ እርስ በርስ የሚወያዩበት ይሆናል። ከዛ በላይ ደግሞ የአለም አቀፍ የዓለም ደህንነትና ጸጥታ ጉዳይ የሚያሳስባቸው መሪዎችም ተገናኝተው ውይይት ያደርጋሉ። እንግዲህ እያንዳንዱ ሀገር በይፋ ከሚያደርጓቸው ንግግሮች ውጪ ይህ አጋጣሚ መሪዎች እርስ በርስ ተገናኝተው ውይይት የሚያደርጉበት ነው። የኢትዮጵያ መንግስት መሪዎች ይገኛሉ። የኤርትራስ፣ እንደው በዚህ አመት የተለየ ነገር ይኖር ይሆናል? እንግዲህ እንደሚታወቀው ኤርትራ በጣም በርካታ ዜጎቿ በባህር ላይ ያለቁባት ሀገር ነች። ሄኖክ፣ አልሰማንህም። የዚህን ጥያቄ መልስ እውነት አልሰማንህም። እንደ አንድ ድገምልን። ኢንተርኔትም ኔቶ ዛሬ ነው የኤርትራ በፍልሰተኞች እና በስደተኞች ሁኔታ በጣም የተጠቃች ሀገር ዜጎች ደግሞ በባህር የሚመጡባት ና በርካታ ወጣ ሀገር የሚመጡባት ኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከፍተኛ የፖለቲካ አማካሪ አቶ የማነ ገብረአብ እዚህ በተባበሩት መንግስታት ድርጅት ንግግር ያደርጋሉ በአጠቃላይ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አርብ ዕለት እንደሚናገሩ ነው። ለአጠቃላይ ጉባኤው የወጣው የጊዜ ሰሌዳ የሚመለከተው የኤርትራው ፕሬዚዳንት ግን የሉም። በከፍተኛ ውጭ ጉዳይ ሚኒስትርና በከፍተኛ የፖለቲካ አማካሪያቸው ነው የተወከሉት። የጸጥታ ሁኔታ ምን ይመስላል? እንግዲህ በኒውዮርክ ባለፈው ቅዳሜ ሌሊት ፍንዳታ ተከስቷል። ከፍንዳታው ጋር በተያያዘ የከተማው በስብሰባው አዳራሽ ያለው የጸጥታ ሁኔታ ምን ይመስላል? እሱን አስረዳንና ኔትወርክ በጣም ስለሚቆራረጥ ሰፋ ያለ ዘገባ በነገው ዕለት ይዘህ እንደምትመጣ እንጠብቃለን። እሱን ነግረህ እንሰናበት። መልካም እንግዲህ ኒውዮርክ የተለያዩ አካባቢዎችም እንቀሳቀስ ነበረ ትናንት የከተማው እንቅስቃሴ ቀጥሏል። ምንም የቆመበት ነገር የለም። ነገር ግን ወደ ተባበሩት መንግስታት ህንፃ ወዳለበት አጋማሽ ወደ ምስራቃዊ የኒውዮርክ ክፍል በሚኬድ ጊዜ ያለምንም ማጋነን ካሉት መኪናዎች ግማሹ የኒውዮርክ ፖሊስ ዲፓርትመንት መኪናዎች ናቸው። ጸጥታ በጣም ተጠናክሮ ነው ያለው። ዝናብ እንኳን ቤታቸው ነው። ዝናብ ላይ ቆመው ጸጥታ እያስጠጥሮ ያሉት

helow jigjiga helow goday helow qabri dahar helow dhagax buur helow diridhabe helow shimil gabina v o a gaina gabina gabina waxaad dhegaysanaysaan gabina v o a ana በጋራ የምንሰራው ለምርጫና ለስልጣን ሳይሆን ለወቅቱ ጉዳይ መፍትሄ፣ የአስራስድስቱ ፓርቲዎች ጥምረት የተናገሩት ነው። በጋራ የምንሰራው ለምርጫና ለስልጣን ሳይሆን ለወቅቱ ጉዳይ መፍትሄ ለመሻት ነው ሲሉ ጥምረት ለብሔራዊ መግባባትና አንድነት በሚል የተሰባሰቡ ፓርቲዎች ተናገሩ። እነዚህ ፓርቲዎችና ሌሎችም ወገኖች እንዲሰባሰቡ ተነሳሽነቱን የወሰደው ማህበር በበኩሉ ከገዢው ፓርቲና ከአገሪቱ የሃይማኖት መሪዎች እስካሁን በጎ ምላሽ አለማግኘቱን አስታውቋል። የኢትዮጵያ ሕዝብ ስለ ሃይማኖት መሪዎች ሊጸልይ እንደሚገባም ነው የማህበሩ ሰብሳቢ አቶ ፋንታሁን ብርሃኑ የጠየቁት። እስክንድር ፍሬው ዘገባ አለው። ጥምረት ለብሔራዊ መግባባት በሚል የተሰባሰቡት አስራ ስድስት ፓርቲዎች በወቅቱ የኢትዮጵያ ጉዳይ ላይ መምከራቸውን እንደቀጠሉ እየገለጹ ነው። የኢትዮጵያ ራዕይ ፓርቲ ኢራፓ ፕሬዝዳንት አቶ ተሻለ ሰብሮ እንደሚሉት ጥምረቱ ህጋዊ ሰውነት እንዲያገኝ እየተሰራ ነው። የጥምረቱ አባላት ከሆኑት ፓርቲዎች የተወሰኑት የአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባላት ናቸው፣ ከገዢው ፓርቲ ጋር ሲሰሩ ቆይተዋል ሲሉም አንዳንድ ተቸዎች ይናገራሉ። የኢትዮጵያ ራዕይ ፓርቲ ፕሬዝዳንት አቶ ተሻለ ሰብሮ ግን ወቅቱ አንዱ ሌላውን የሚፈርጅበት ሊሆን እንደማይገባ ያሳስባሉ። ጥምረቱ እየሰራ ያለውም ለምርጫና ለፖለቲካ ስልጣን ሳይሆን አገር ለማዳን እንደሆነ በመግለጽ ትችቱን ያጣጥላሉ። አዎ፣ እርግጥ ነው። እዚሁ ስብጥሩ ስትመለከተው የክልል ፓርቲዎች ይበዛሉ፣ እንዲም ደግሞ በጋራ ምክር ቤት ውስጥ ያሉት አባላት ይህ ማለት ምንድነው? አንድም ህገ መንግስታዊ መብት ነው፣ በሰላማዊ ብሔራዊ መግባባትንና እርቀ ሰላምን ለማውረድ አንደኛ ህገ ደንቦቻቸው ወይም ፖለቲካ ፕሮግራማቸው እስካልተቃወመ ድረስ፣ ሁለተኛ ሁለተኛ እነሱም ዜጎች ናቸው። የኢህአዴግም አባላት እኮ ዜጎቻችን ናቸው። ችግሩ አለው ቁንጮ ላይ ነው። ያ ቁንጮ ከላይ መበስበስ ጀመረ። ችግር ህብረተሰቡን እና አባሎቻችንን በሙሉ አባል ሆንም አልሆንም በሙሉ የኢትዮጵያን ዜጎች መቶ ሚሊዮን የሚሆኑ ዜጎች እንዳይበክልና ሀገር አልባ እንዳንሆን መጠንቀቅ ስላለብን ይህ ጉዳይ ማንንም ሊያካትት ይገባል። ኢህአደግ የምንዋጋው ነው። በሰላማዊ ትግላችን ስልጣንን በአግባቡ አልተጠቀምክምና ልቀቅ እያለንበት ባለንበት ወቅት ላይ እሱም ቢሆን በብሔራዊ መግባባት መጥቶ ቦታውን ወንበሩን ካልያዘ በእኩል ድምፅና በእኩል ማንነቱ ካልሆነ በስተቀር ኢትዮጵያ አሁንም አንድ ውድ ለመሆን ጊዜ ይወስድባታል። በዛ መካከል ብዙ ነገሮች ይበላሻል ነው። ከዚህ አኳያ የመግባባት ሰነድ ጥምረት ይህ አካል በአንድ በተወሰነ ክልል ብቻ ወይም ግለሰብ ወይም ፓርቲዎች ብቻ አይደለም ያነጣጠር ሁሉንም ነው። ሆኖም ግን እኛ መሄድ ያለብን እርቀት እንዳለን ሌሎችንም ሶስት ፓርቲዎች ናቸው ሀገር ውስጥ አሁን የቀሩት ከተማችን ውስጥ ከእነሱም ጋር አሁን እኛን ለመሳት ዝግጁ ነው የምንሆነው። እነሱም ከእኛ ጋር ሊሰሩ ደስ ይናራል። ልዩነት የለንም። ፓርቲዎቹ እንዲሰባሰቡ የማግባባቱን ስራ የሰራው የመግባባት አንድነትና ሰላም ማህበር የተሰኘ ድርጅት ነው። በታህሳስ 2005 ዓ ም ህጋዊ ሰውነት ያገኘው የዚህ ማህበር ስራ አስኪያጅ አቶ ፋንታውን ብርሃኑ ለቪኦኤ እንዳስረዱት የእነርሱ ድርሻ መንገዱን ማመቻቸት ነው። እኛ ባለድርሻ አካላቱን መሰብሰብ ነው። ወደ ሸንጎ በሚመጡበት ሰዓት ሀገራዊ ችግሮችን ጥናታዊ ጽሁፎችን እናቀርባለን። በዚህ ጉዳይ ላይ ምን ይሻላል የሚለውን ያል መድረኮችን ለነሱ መተው ነው ሊሻል ወደሚችለው ጉዞ የመጓዝ የኢትዮጵያ ህዝብ ውክልና ያላቸው አካሎች እነሱ ናቸው የሚለውን ነው። ከተቃዋሚ ፓርቲዎች በተጨማሪ ለገዢው ፓርቲ አባል ድርጅቶች ለኦህዴድ፣ በአዴን ደሂደን ና ህወሓት ጥሪ አቅርበው እንደነበር አቶ ፋንታውን አስታውሰዋል። እስካሁን አዎንታዊ ምላሽ እንዳላገኙም ጠቅሰዋል። ከሁሉም የበለጠ ቅሬታ ያሳደረባቸው ግን የሃይማኖት ተቋማት መሪዎች አለመተባበር መሆኑን ተናግረዋል። ነሐሴ ሀያ ስድስት ቀን በደሴ አንድ አባታችን ነፍሳቸውን ይማርና ሼህ ሁሴን እሳቸው በሽብርተኛ ተገደሉ ተብሎ ለሳቸው በሁሉም ክልሎች ሰላማዊ ሰልፍ ተደረገ። ሀገርን ለሚያክል ነገር ግን እችን ሀገር ለማዳን ግን የሃይማኖት አባቶች ያን የተደረገውን ያህል ቀርቶ እንኳን ጉባኤ አከናውነው እንኳን የጋራ ጉባኤ ምዕመናንን ሰብስቦ ዓለም የሃይማኖት ተቋማቶች በጋራ ስብስብ ተቀምጠው ግን እችን ሀገር ለማዳን ግን ቅንጣት ያክል ያሰቡት ነገር ሀሳቡም የላቸውም በውስጣቸው። በዛን ጊዜ ትዝ ይለኛል፣ በተለይ የኦርቶዶክስ ሃይማኖት መስቀላቸውን ይዞ ነው በሙሉ የወጡት በዛ እንትን ላይ እኛ ጉባኤ ነበረ በሀምስት ነሐሴ አምስት ግጭትን በማስወገድ ዙሪያ ላይ የባለድርሻ አካላትን ጠርተን ነበር። ያ ጉባኤ እንዳይከናወን ህጋዊ ፈቃድ የአዲስ አበባ መስተዳደር ያ ፈቃድ እያለ እንኳን ለአራት ሰዓት ያህል ያለምንም ጥያቄ በእስር ቤት ያ ስብሰባው ሰልፉ ከተጠናቀቀ በኋላ ነው ለምሳሌ ከእስር ቤት የተፈታሁት። ጉባኤም እንዳይከናወን ሌሎችን ማሰናከሏቸው ይሄ አይነት ሁኔታ ስለዚህ የሃይማኖት ተቋማት አባቶች ሁሉንም የማምጣት ወደ እነሱ አቅሙ ከምንም ነገር በላይ አላቸው። እነሱ ውይይት ካደረጉ ምዕመኑን ጠሩት፣ ማለት ምዕመኑ ማለት የኢትዮጵያ ሕዝብ መቶ ሚሊዮን የኢትዮጵያ ሕዝብ በሙሉ ማለት ነው። ፖለቲካ ፓርቲዎችን በአንድም ሳትፎ ላያደርግ ላይለግፋቸው የሚችል ይሆናል። እነዚህ ግን ሁሉንም የገዢው ፓርቲም ሆነ የሌሎችንም ፓርቲ አባላትም ሆነ ምዕመኑን በሙሉ ሰው ሆኖ ለሰው ሰው ሆኖ ሲቆም መችም ሕሊና የሌለው ሰው ማንም ሰው የለም ለመልካም ነገር ማይቆም ማንም የለም። ይህ የሕሊና ስራ ነው፣ ሰውን መታደግ ማለት ነው። ለዚህ መላው የኢትዮጵያ ሕዝብ በሙሉ ከጎናቸው መቆም የሚችል አቅሙ ነበራቸው። ይሄን አቅም መጠቀም አልቻሉም ተዳፍ ነው ያሉት ስለዚህ በዚህ አጋጣሚ ስለ እነሱ ነው የማስተላለፍ ፈልገው የኢትዮጵያ ህዝብ ሰሚ ጆሮና አስተዋይ አይምሮ እንዲሰጣቸው ስለ እነሱ ጸሎት ሊያደርግ ይገባል ይላሉ በዚህ አጋጣሚ እናም ገዢው ፓርቲ የጥምረቱ አባላት አሳሳቢ ያሉትን ወቅታዊ የፖለቲካ ችግር ለመፍታት ለጀመሩት ጥረት ምላሽ አለመስጠቱ ነው የተጠቆመው ሊያዘጋጁ ላሰቡት የብሔራዊ እርቅ መድረክ መካሄድ ዋስትና የሚሆኑ እርምጃዎችም ለጊዜው እየታዩ አይደለም ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ Ja, que ha ብዙዎችን በመጠናቀቅ ላይ ነው። መጨረሻ ላይ የምናቀርበዋለን ብለን የገባነው ሪፖርት ነበረ። መሰረት ንጉሴ የተባለች ትምህርቷን ከአስረኛ ክፍል አቋርጣ በዳንግላ ከተማ ትኖር የነበረች ወጣት በአሲድ በቀድሞ ፍቅረኛዋ አሲድ ተደፍቶባት በከፍተኛ ስቃይ ላይ እንደምትገኝ ገልጸን ነበር። የእሱ ሪፖርት ሰዓት ስላልበቃን አልደረሰልንም። በነገው ፕሮግራማችን ይዘን እንመለሳለን። ፕሮግራማችንን በፌስቡክ እየተከታተላችሁ አስተያየት ለምስ ሰጡን በጣም እናመሰግናለን። በተለይ ሀና ቆንጆ የተባለች የፌስቡክ ተከታታይ ሁሉም ሁሉንም ቀን ጋቢና ቪኦኤን እየተከታተለች አስተያየት ትሰጣለች። እናመሰግናለን። ጋቢና ጉዞችን በዚሁ ተጠናቋል። እንግዲህ በፌስቡክ ቪኦኤ አማሀሪክ በትዊተር እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳቸው የምሽነውን የመስታወት አድረጋው ና ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ሞክቢል የአቬሮ ነው። ሙዚቃ በመምረጥ ደግሞ እንደዚሁም የቴክኒክ ጉዳዮችን በማስተባበር ዲጄ ፋቱ ሱራፌል አብሮን ነበረ። መልካም ምሽት። በነገው ጉዞ እንገናኝ። ቴዲ አፍሮ አፍሪካዬ አብሮች ይቆያል። መልካም ምሽት። I Oh, I can Oh,